የተቃዋሚው ኦፌኮ መሪ ፈይሳ ሌሊሳ ወደ አገር ብመለስ በመንግስት ሊደርስብኝ ይችላል ባለው የኃይል እርምጃ ስጋት ላይ የሰጡት አስተያየት እና የመንግስት ኮሚኒኬሽን ጽሕፈት ቤት የሰጠውን ምላሽ አጣምሮ ይዟል። እንሆ በሪዮ ኦሎምፒክ የማራቶን ውድድር ሁለተኛ ሆኖ ያጠናቀቀው አትሌት ፈይሳ ሌሊሳ ለኢትዮጵያ የብር ሜዳሊያ አስገኝቷል። ካመጣው ውጤት ይልቅ ግን ያሳየው ምልክት ያስተላለፈው መልእክት ትኩረት ስቧል። በውድድሩ ማጠናቀቂያ አካባቢ እጆቹን ወደ ላይ ያጣመረው አትሌት በኦሮሚያ ለሚካሄደው የተቃውሞ እንቅስቃሴ አጋርነቱን ገልጿል። እዚያው ሪዮ ውስጥ በሰጠው መግለጫም ለምን በውድድሩ ላይ ያንን እንዳደረገ አብራርቷል። በአገሬ ትልቅ ችግር አለ ያለው አትሌቱ መቃወም እጅግ አደገኛ እንደሆነ ገልጿል። የኢትዮጵያ መንግስት ሰዎችን እየገደለ ነው ሲልም ተናግሯል። ዘመዶቼ እስር ቤት ነው ያሉት በማለትም ስለ ዲሞክራሲያዊ መብት ከተናገሩም ይገደላሉ ሲል ነው ያስረዳው። እጆችን ወደ ላይ ያጣመርኩትም የኦሮሞን የተቃውሞ እንቅስቃሴ ለመደገፍ ነው ብለዋል። ይህንን ካደረገ በኋላ ወደ አገር ቤት ለመመለስ እንደሚሰጋ አብራርቷል። ገና አልወሰንኩም፣ ነገር ግን ከተመለስኩ ይገሉኛል ወይም ያስሩኛል ነው ያለው። አንዳንድ ተቃዋሚዎች የአትሌቱን ስጋት እንደሚጋሩ ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ይህንን ያንጸባረቁት መንግስት እንግዲህ እዚህ ላይ ምን አይነት እርምጃ ይወስዳል እንዴት እንደሚያደረግ ልገልጸው አልችልም። በአጠቃላይ ግን የልጁን ፍርሃት እንጋራለን ስጋቱን ስጋቱን እንጋራለን። ፕራክቲካሊ እኮ ያየነው ነው። እኛውን ለምሳሌ ኦፌኮ ስራ አስፈጻሚ ኮሚቴ ምክትል ሊቀመንበሩ አቶ በቀሌ ገርባ እና ሌሎች የስራ አስፈጻሚ ኮሚቴ አባላት በዚህ ሁኔታ ታስሮ ነው ያሉ። ያደረጉት ሌላ ነገር የለም። ጠመንጃ አንስቶ አልተዋጉም። ምንም የፈጸሙት ነገር የለም። አሸባሪዎች ናችሁ፣ ሽብር ነው ያካሄዳችሁ ተብሎ የታሰሩ ናቸው። ሰላማዊ ሰልፍ በምታደርግበት ጊዜ ዲሞክራቲክ መብትን ረሰሳይስ ለማድረግ ህዝብ በሚወጣበት ጊዜ በጠበንጃ ይህን ማድረግ ተገቢ እንዳልሆነ ብዙውን ጊዜ በመድረክም በሁሉም ቦታም መግለጫ እየተሰጠ ተው፣ ሰላማዊ በሆነ መንገድ ሰዎች ጥያቄ ሲጠይቁት መልሱ ጥይት ሳይሆን መልሱ ግድያ ሳይሆን መልሱ ቤት በመስበርና ሰዎችን በማስገደድ ሳይሆን ሰዎችን በማሰር ሳይሆን ሰዎችን አስሮ በመደበቅ ሳይሆን በፊት ለፊት አብራችሁ ተነጋግራችሁን የሰዎችን ችግር ፍቱ እያለ ነው እኛም። እኛም የተደራረጀ ነው፣ ሰላማዊ መንገድ በሆነ ሁኔታ ነው ሰዎቻችንም ሰላማዊ በሆነ ሁኔታ ሰላማዊ ጥያቄ ነው እየተጠየቀ ያለው። እና ስለዚህ በየቦታው አሁን ቁጥራቸውን የማናቅ በየቦታው ታስሯል። የት እንደታስሩ የማናቃቸው አሉ። መንግስት ግን ሀሳብን በነጻነት መግለጽ ህገ መንግስታዊ መብት መሆኑን ይናገራል። የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት የሚዲያ ና ህዝብ ግንኙነት ዳይሬክተር መሐመድ ሰይድ ይህንኑን ያስረዱት በሀገራችን ተጨባጭ ሁኔታ መረጃን የማግኘት መረጃን የማሰራጨት ብሎም ሀሳብን በነጻነት የማራመድ እንዲሁም የፈለጉትን አመለካከት የመያዝ ዲሞክራሲያዊ መብት በህገ መንግስት የተረጋገጠ ነው። ይህንም መብት ማንም ለግለሰቦች የሚሰጠው ማንም ከግለሰቦች ደግሞ የሚቀማው መብት አይደለም። ይሄ ህገ መንግስታዊ መብት ነው። ከዚህ ጋር በተገናኘ ግለሰቦች የፈለጉትን አስተሳሰብ የመያዝ አመለካከቶችን የመያዝ መብት አላቸው። አጠቃላይ በሀገራችን ያለው ስርዓት የአስተሳሰብ ብዛህነትን ጭምር ሊያስተናግድ የሚችል ስርዓት ነው። ስለዚህ ዜጎች ሰላማዊ በሆነ መልኩ ሀሳባቸውን በመግለጻቸው በመቃወማቸው ምንም የሚደርስባቸው ነገር የለም። አሉን የሚሉትን ጥያቄ ግን ዲሞክራሲያዊ በሆነ መልኩ ሰላማዊ በሆነ መልኩ ለሚመለከተው አካል ለመንግስት የማቅረብ ጉዳይ ነው የሚሆነው። ከዚህ ጋር በተገናኘ የፈለገውንም አይነት ምልክት የማሳየት መብት አለው። እዚህም በርካቶች አሉ ተመሳሳይ የሆነ ምልክት የሚያሳዩ። ከዚህ ጋር የሚያገናኘው ነገር አለ ብዬ አላስብ። እናም አትሌት ፈይሳ ሌሊሳ ወደ አገር ቢመለስ የሚደርስበት ጉዳት እንደማይኖር ነው አቶ መሐመድ ያብራሩት። አትሌቱ በዛ መድረክ ኢትዮጵያን ያስጠራ ጀግና አትሌት ነው። በፈለገው መልኩ ሀሳቡን በመግለጹ ወደ ሀገር ከመመለስ ካለመመለስ ጋር ምንም የሚያገናኘው ሁኔታ የለም። ሀሳቡን በፈለገው አይነት መልኩ ሰላማዊ በሆነ መልኩ የመግለጽ መብት አለው። ሕግና በስርዓት የሚተዳደር ሀገር ነው ለዜጎቹ ተጠያቂ የሆነ ከእሱ መመለስ ካለመመለስ ጋር ምንም የሚያገናኘው አንዳችም ጉዳት የሚደርስበት ሁኔታ የለም። አንድ ኢትዮጵያዊ አትሌት በኦሎምፒክ መድረክ ፖለቲካዊ መልእክት ሲያስተላልፍና ሀሳቡን ሲገልጽ አትሌት ፈይሳ ሌሊሳ የመጀመሪያ መሆኑን መረጃዎች እያመለከቱ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ